በኦሮሚያ ክልል ከዛሬ ጀምሮ ለሶስት ቀናት የሚዘልቀው የንግድ ወይም የግብይት እንቅስቃሴ ላይ የተጠራው አድማ ተግባራዊ መሆን መጀመሩን በተለያዩ ቦታዎች በመደወል ያሰባሰብናቸው መረጃዎች ያመለክታሉ። አድማው የተዘጋጀው ቄሮና ቀሬ በመባል የሚታወቁት የክልሉ ወጣቶች መሆኑ ሲነገር፣ የፖለቲካ እስረኞች ያለ ቅድመ ሁኔታ እንዲፈቱ፣ በክልሉ ያለው የመከላከያ ሰራዊት ለቆ እንዲወጣ፣ የዜጎች ግድያ እንዲቆም የሚሉና ሌሎችም ጥያቄዎች መቅረባቸውን ለመረዳት ተችሏል። ማህበራዊ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ከሆነ አድማው በክልሉ ያሉትን 19ኙንም ዞኖች አካለዋል በዚህም ከአዲስ አበባ በአራቱ መውጫዎች ማለትም በአዳማ በሱሉልታ በሰበታ ና በአምቦ መስመሮች የተሽከርካሪዎች እንቅስቃሴ መቋረጡን ከአካባቢው ነዋሪዎች ለመረዳት ተችለዋል የአዲስ አበባ ነዋሪ የሆኑ አንድ አድማጭ በዋትሳፕ በላኩልን ጥቆማ መሰረት ምስታቸው አምቦ ዩኒቨርሲቲ እንደሚማሩ ጠቅሰው ዛሬ ጠዋት ግን ወደዚያ ለመሄድ መጓጓዣ እንዳላገኙ ገልጸውልናል በተመሳሳይም በሌሎች ቦታዎች የሚኖሩ ግን ስማቸው እንዳይጠቀስ ያልፈለጉ ግለሰቦች ያዩትንና የሰሙትን እንዲህ አጋርቶናል። እኛ አሁን ወደ አለም ገና አካባቢ ነው ያው ሱቆች ምናምን ዝግ ናቸው። አንዳንድ መኪኖች እንቅስቃሴ የለም። ሰበታ ነበር ትዜ ነገ አካባቢ ዜ ነበር ሱቆች ተዘጋግተው ነበረ እና ንግድ ነው ውጭ የሚዘረጉ ነጋዴች ምናምን ነገር አጠቃላይ ምንም ነገር የለም። ትራንስፖርቱም ቆሞ ነበረ። ሰዎች ም ልጆች ባቦች ወጥቶ በጣም እያቀረቡ ነበረ። ሚዛን አካባቢ ሱሉልታ ነው መኪና ምናምን መሄድ አይችል አንችልም እነዚህ ሰላም ባስ ምናምን አገር አቋራጭ ባሶች ማለት ነው። መኪና ምናምን ዝግ ነው እና ሱቅ ምናምን ዝግ ነው ብለውኛል። እንትና ስሮልታ ካ ማሁን ያለ ል ጠረም ነኝ የለማ ንስ ሰማ ግን ያለው ከተማ ውስጥ ከተማ እንዳለ ዝግ ነው እንጂ ታዲያ ምንም የሚነቃነቅ ሁሉም ዝግ ነው እንዳለ ቤቱም ዝግ ነው በከኛ አይነቃነቅም። ወጣቶች ያነሱት ጥያቄ የክልሉ መንግስት አምኖ ተቀብሎ ለመፍታት እየሞከረ መሆኑን የሚናገሩት በኦሮሚያ ክልል በፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳአ፣ አድማው ትክክል ነው ብለን አናስብም ይላሉ በማይፈለግ መንገድ ተካሂዶ የግብይት አድማ መጥራት ትክክል ነው ብለን አናስብም። ይሁን እንጂ አድማው ከተጠራ ሰው ይህን ለማድረግ መብቱ ስለሆነ ጉዳዩ ወደ ያልተፈለገ አቅጣጫ እንዳያመራ የጸጥታ አካሎች በሰላም ጠብቆ አረጋግቶ በሰላም እንዲጠናቀቅ እንፈልጋለን። የኦሮሚያና የኢትዮጵያ ሶማሌ አዋሳኝ ድንበሮች ላይ በተፈጠረው ግጭት ምክንያት ከቀያቸው ተፈናቅለው በሀረሪ ክልል ስር የሚገኘው ግን በኦሮሚያ ክልል በምስራቅ ሐረርጌ ዞን የሚተዳደረው የሀማሬሳ ካምፕ ውስጥ ተጠልለው የሚገኙት ላይ የመከላከያ ሰራዊት ትናንት ወስደዋል በተባለው የኃይል እርምጃ ሰዎች መሞታቸውና መቁሰላቸው ተገልጸዋል። ዛሬም ወጣቶች መንግስት ቃሉን እያከበረ አይደለም የሚልና ሌሎች ተቃውሞች ሲያሰሙ እንደነበረ የአይን እማኞች ይናገራሉ። የኦሮሚያ ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ የሀማሬሳ ክስተት ህብረተሰቡን አያናድድም ማለት እንደማይቻል ያስረዳሉ። ትናንት የሆነ ጉዳይ እኛ እንደ መንግስት ወንጀል መሆኑን እናምናለን። በመጀመሪያ ደረጃ በህግ እንደምናውቀው መከላከያ ድንበር እንጂ ከተማ አይጠብቅም። በአካባቢው የተፈጠረው ትልቅ ችግር የለም። እህል የጫነ መኪና እዚህ ካምፕ ይግባ ብሎ ያዙት የሚባል ነገር አለ። በባዶ እጃቸው የወጡ ሰዎችን ግንባር ላይ መጥቶ እስከ መግደል ደረጃ ደርሰዋል። ጭካኔ በተሞላ የተደረገ ድርጊት ነው። ይህ ትክክል አይደለም። በፊትም እንዲህ አይነት ድርጊት ተፈጽመዋል። ይጠየቃሉ ተብሎ ሳይጠየቁ እስካሁን አሉ። የክልሉ መንግስት በዚህ ጉዳይ ላይ አጠናክሮ በመከታተል ይህን ድርጊት የፈጸሙ ተለይቶ እንዲጠየቁ ያደርጋል። በእርግጥም እንዲህ አይነት ወንጀል ሲፈጸም ማህበረሰቡን አያናድድም ማለት አይቻልም። ይህ አሳፋሪና ሆድ የሚያቃጥል ስለሆነ የግብይት አድማውን ተከትሎ እየተካሄደ ባለው ተቃውሞ የጸጥታ አካሎች በወሰዱት እርምጃ የሰው ህይወት መጥፋቱንም የማህበራዊ መገናኛ ዘዴዎች እየገለጹ ነው።